የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ተጀመረ። እንደምናመሻችሁ። በዛሬ ከያዝናቸው ጉዳዮች መካከል የተወሰኑትን እንሆ በዚህ በዋሽንግተን ዲሲና አካባቢያዊ የሚኖሩ ኢትዮጵያን ከሰሞኑ የተገደሉ የመንግሥት ሹማምንትን የሚዘክር ሥነ ሥርዓት አክነውነዋል። ሳናቆ ሰይጣን አለማመደን ስድብን አለማመደን መናናቅን አለማመደን። ስለዚህ በቀላታችን ፊት እንደ ሶምሶን እንድንዋረድ ሆንን ማለት ነው። የዋሽንግተን ዲሲ እና አካባቢዋ ሀገረ ስብከት ሊቀጳጳስ የሆኑትን አቡነ ፋኑኤልን የሰማናቸው ዝርዝር ጉዳዩን ቆየት ብለን እናስደምጣችኋለን። የአማራ ብሔራዊ ንቅናቄ አብን አባላቶች እየታሰሩ ነው ሲል ከሷል። ኦሮሚያና በአዲስ አበባ አካባቢ በርካታ አማራዎችና በርካታ የአብን አባላት እየታሰሩ ነው። አቶ በለጠ ካሳ ናቸው። ለዝርዝር ጉዳዩ ተመልሰ እናገኛችኋል። እኚህና ሌሎች ዘገባዎች ይደመጣሉ። አብሬያችሁ የማመሻው ሀብታሙ ስዩም ነኝ። ከጋቢና ቪኦኤ ጋር አብራችሁን ከአድማስ ተሻገሩ። ከሰሞኑ በባህር ዳርና በአዲስ አበባ የተገደሉትን የመንግሥት ሹማምንትና ወታደራዊ አመራሮችን የሚዘክር ሥነ ሥርዓት ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተደርጓል። በዚህ ስነ ስርዓት ላይ የሃይማኖት አባቶች የመንግስት ሹማምንትና ተሳታፊዎች ከእርስ በርስ መጠፋፋት ይልቅ ለሰላምና ለፍቅር ህዝቡ እንዲተጋ ተማጽነዋል። ትናንት አመሻሽ በዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ በር የዘለቀ ሰው የመጀመሪያ እይታውን የሚሰርቁት በሻማ ታጅበው በጠረጴዛ ላይ የተደረደሩት የአምስት ሹማምንት ፎቶግራፎች ናቸው። የጀኔራል ሰዓረ መኮንን የሜጀር ጀኔራል ገዛ ያበራ የዶክተር አምባቸው መኮንን የአቶ ምግባሩ ከበደና የአቶ እዘዝዋሴ ፎቶዎች ናቸው። በአሜሪካ የኢትዮጵያ አምባሳደር ፍፁም አረጋ ከሰሞኑ በአዲስ አበባና በባህር ዳር የተገደሉትን የኒህን ሹማምንት አሟሟት መራር ሲሉ ይገልጹታል። ጀግኖቻችንን ጥቃቱ የተፈጸመባቸው ፈጽሞ ሊገመት በማይችል ሁኔታ ባቀረቧቸው ሰዎች መሆኑ መስዋዕትነታቸውን መራር ያደርገዋል። ጥቃቱ የመላ ኢትዮጵያውያንን ልብ የሰበረና መንፈስን ያናወጠ ከመሆኑም ባሻገር ሁላችንም ብሔር፣ ሃይማኖት፣ ጾታና የማህበራዊና ኢኮኖሚያዊ ልዩነት ሳይገድበን በአንድ ልብና መንፈስ ያወገዝነው ነው። ፊታቸው በሐዘን የደመነ ጥቁር የለበሱ እንግዶች ከፎቶግራፎቹ ፊት ለፊት ባለ የሐዘን መግለጫ መዝገብ ላይ ሐሳባቸውን በየተራ ያሰፍራሉ። ማዘናቸውን፣ መከፋታቸውን ለመዝገቡ የሚደብቁት አይመስልም። መሸትሸት ሲል ሐዘንተኛው ቦታውን ሲይዝ፣ መነጋገሪያውን የጨበጡ የሃይማኖት አባቶች ግን ታዳሚው ከሐዘንና መከፋት ባሻገር ስለ ሀገሩ መጻኢ ዕድል በእጅጉ ማሰላሰል እንደሚገባው በአጽንኦት መክረዋል የዲሲና አካባቢዋ ሀገረ ስብከት ሊቃነ ጳጳስ አቡነ ፋኑኤልና ከፈረስት ሂጅራ ፋውንዴሽን የመጡትን ሼክ ካሌድ ኡመርን በጥቂቱ ምስማ ሳናውቆ ሰይጣን አለማመደን ስድብን አለማመደን መናናቅን አለማመደን ስለዚህ በጠላታችን ፊት እንደ ሶምሶን እንድንዋረድ ሆንን ማለት ነው ክብራችንን ተውን ኢትዮጵያ እውነታችንን ተውን የምናቀነቅነው ጎጥ ሆነ ጎሳ ሆነ ብሔር ሆነ፣ ድካማችን ሁሉ ወደ ሌላ ሆነ ተረሳ። ወደ ወጣንበት ቤት መመለስ ያስፈልጋል። ከእውነት በራቅን ቁጥርና በጎሰኝነት ወይም በወገንተኝነት ወይም በቡድንተኝነት ስር የተደበቅን ጊዜ ደግሞ ጊዜያዊ የሆነ ድልም ደስታም ልናገኝ እንችላለን። ዘላቂ አይሆንም፣ አይተነዋል። ስለዚህ ሩቅን እናስብ። ትልቁ እይታ ሰው መሆን ነው። ይሄ ሀገር ለዛ ትልቅ ምሳሌ ነው። በዚህ ሀገር ውስጥ የሌለ የዘር አይነት የለም። የሌለ የዜግነት ሰዎች የሉም። ከሁሉም ዓለም ተሰባስበዋል። ግን ሰው በሚለው ተሰባስበው አንዱ ከሌላው ጋር ጎንዮሽ ምንም ነገር ንትርቅ ሳይኖር በዓለም ላይ አሉ ከሚባሉ የመጀመሪያ ተርታ የምትባሉ ሀገራት ውስጥ አንዷ አሜሪካ ነች። እርምን ከመውጫ ሥነ ሥርዓት በተጨማሪነት ኢትዮጵያንና ትውልድ ኢትዮጵያን አሳዛኙ ክስተት የገለጸላቸውን እውነታ ባጋሩበት በዚህ መድረክ ላይ በውጭ አገራት የሚኖሩ ኢትዮጵያን ጠብና ግጭትን ከሚያባዙ ግብሮች ይልቅ በሚኖሩበት ሀገር ያሉ መልካም ጉዳዮችን ለሀገራቸው ሰዎች እንዲያካፍሉ ተማጽኖ ቀርቧል። ወይዘሮ ብርሃኔ ገለቶ ዘጠን ዘጠን ውስጣዊ ድርጅት ዘጠን ዘጠን መንገር ገብተን እየተገዳደልን ነው፣ ግን አንሸላለፍም ከዚህም በፊት ዝም ብያለሁ። አንሸናነፍም የምንሸነፈው የወቅ ዘጠናን አንሸናፍነትም የምናሸንፈው ግን አንድ ሆነን ለድሃ ህዝባችን ዳቦ ሳይኖረው ሚበላን ሳይኖረው ለሚሰዋው ለዛ ህዝባችን ስንቆምለት ነው። ጥይት ከዚህ ብራ ዋተን ዲያስፖራ ጥይት የሚገዛበትን የምንልከውን እስኪ ትምህርት ቤት እናሰራላቸው እስኪ ዳቦ ፋብሪካ እናቆቁምላቸው መገዳደሉን ሳይሆን በሀሳብ ተሸናንፈን የነገዩት ዛሬ አሜሪካ በነጻነት የምንኖርበትን ኢትዮጵያ መቶ በመቶ እንኳን ማረግ ባንችል በእኔ እድሜ እስኪ ሀያ ፐርሰንቷን እስኪ ከተማርነው ወደዛ እንውሰድ። በቤተሰባቸው የደረሰን ተመሳሳይ እጣ ላብነት በመጥቀስ ሊታሰብባቸው ስለሚገቡ ጉዳዮች ያነሱ ወገኖችም በዚህ ምሽት ስሜታቸውን አጋርተዋል። ዮናስ አስራት ከ1966ቱ አብዮት ማግስት አባቱን ኮሎኔል አስራት ደስታን በግፍ እንዳጣ ይናገራል። አባቴ በጠራራ ፀሐይ ተገድሎ ከረሰ ብሔሩ ከጀነራል ተፈሪ ባንቲ ጋር ያለፈ ሰው ነው። ሰው በአመለካከቱ መገደል የለበትም። በዚህ ዘመን አባቴ እጅግ በጣም ለሀገሩ ያበረከተ ብዙ ሊያበረከት የሚችል ሰው ነበር እንደወጣ የት እንደተቀበረ ሳናውቅ እስካሁን ድረስ አላውቅም። ለዶክተር አምባቸው ልጆች ልናገረው የምፈልገው መልእክት አንድ አይነት ገጽ ላይ በአሁኑ ሰዓት አባታቸውን አጥተዋል። እነዚህ ልጆች የተናገረችው ነገር የዶክተር አምባቸው ብቻ ሳይሆን የጀነራል ሳረም ወታደራዊ መኮንን ናቸው። እጅግ የሚያሳዝን ደማችን አረንጓዴ፣ ቢጫ፣ ቀይ ነው ብላለች። ዲኤንኤያችን ሊመረመር ብላለች። አባቷን ስትናገር ተመሳሳይ ነገር ነው የሚሰማኝ ስለ አባቴና ኢትዮጵያ ሕዝብ በጣም መደማመጥና በጣም ተረጋግተን መታያየት አይን ላይን ያለበት ዘመን ላይ ያለን ይመስለኛል። በመቶዎች የሚቆጠሩ ኢትዮጵያን የተገኙበት መሰናዶ የጋራ ጸሎት፣ የሻማ ማብራት ስነ ስርዓት እንዲሁም መንፈሳዊ ዘማሪዎች ተስተናግደውበት ከመጠናቀቁ በፊት የስነ ልቦና አማካሪዎች፣ የማህበረሰብ ተወካዮችና የግለ ስሜታችንን እናጋር ያሉ ወገኖች ለታዳሚዎች ያላቸውን አካፍለዋል። የሁሉም ንግግር መቋጠሪያ ኢትዮጵያና ኢትዮጵያን አሳዛኙን ክስተት የተጨማሪ ግጭት መፍጠሪያ ሳይሆን የመቀራረቢያ እድል እንዲያደርጉት ማስታወስ ይመስላል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። የአማራ ብሔራዊ ንቅናቄ አብን አባላቶቹ ላይ እስር እየተፈጸመ ነው ሲል ከሷል። አስቴር ምስጋናው ዝርዝሩን ትነግረናለች። የአማራ ዲሞክራሲያዊ ንቅናቄ አብን የጽህፈት ቤት ኃላፊ አቶ በለጠ ካሳ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ እንደተናገሩት በተለያዩ አካባቢዎች ከ280 በላይ የንቅናቄው አባላትና የአማራ ብሔር ተወላጆች እየታሰሩ ነው ይላሉ ኦሮሚያና በአዲስ አበባ አካባቢ በርካታ አማራዎችና ና በርካታ የአብን አባላት እየታሰሩ ነው ጅማ ስምንት አባላት ታስረዋል ናዝሬት ስምንት አስር ላ 26 ወለጋ አንገር ጉትን ይባል 53 ትምህርት ቤት ውስጥ ጭምር ነው ያሰሯቸው። አዲስ አበባ 13፣ ለገጣፎ 56፣ ፉሪ 30፣ አዲስ አበባ ዙሪያ ፍቼ 11፣ ከታ አዲስ አበባ ዙሪያ 13፣ ሰበታ አዲስ አበባ ዙሪያ 13፣ እንዲሁም በሀረር አካባቢ በተለይ እዚህ አካባቢ አብን መዋቅር ያልዘረጋበት አካባቢ ነው፣ ግን እዛው ተወልዶ ያደጉ ነጋዴ አማራ በመሆናቸው ብቻ የታሰሩ 55፣ ጨለንቆ፣ ቆቦ፣ ገደር፣ ቁልቢ በድምሩ አሁን አድራሻቸው እየታወቀና ከቤተሰቦቻቸው እና ከፖሊስ ጣቢያ በተገኘው መረጃ መሰረት ሁለት መቶ ሰማኒያ ስድስት ሰው ታስሯል። ይሄ የአፈሳ አሰራ በኦሮሞ ክልል ውስጥ ነው እየተካሄደ ያለው። ከሁለት ወራት በፊት በተለያዩ ዞኖች የአብንን ስም የማጥፋት ዘመቻ በኦዴፓ በኩል ተጀምሮ እንደነበረ የጠቆሙት አቶ በለጠ ከሶስት ሳምንት ሙከራ ነው አርሶ አደሮች ናቸው የታረሰሩት። እዛው ተወልደው ያደጉ ሰዎች ናቸው የታሰሩት፣ ነጋዴዎች፣ ገበሬዎች አማራ በመሆናቸው የሚል ይመስላል በመጨረሻም አቶ በለጠ ከሰሞኑ በአማራ ክልል ከፍተኛ አመራሮች ላይ የተፈጸመው ጥቃት ለአማራ ሕዝብ ታሪክ የማይመጥን አማራን የሚያከስር በመሆኑ ወጣቱ ከስሜታዊነት በመውጣት አማራዊ አንድነትን የሚያጠናክር ስራ መስራት አለበት ብለዋል። በባህር ዳር ከተማ የተፈጸመው የእርስ በርስ ግድያ እጅግ አሳፋሪ ነው። የአማራን ሕዝብ የሚመጥን አይደለም። ውጫዊ ህልውና አደጋ ያለበትን ሕዝብ የሚመጥን ስራ አይደለም። ይህንን ያደረጉት ሰዎችም አማራን በዘላቂነት ለመጥቀም ነው ብለን አናስብም። ይሄ በጣም አሳፋሪ ነው። አሁንም ከዚህ ትምህርት በመውሰድ ሌላው አማራዊ አንድነቱን በመጠበቅ አማራዊ ህብረቱን በማጠናከር የሚገባውን መብትና ጥቅም በህግና በስርዓት መጠየቅ አለበት እንጂ ባልባል ተወሬ፣ የተወሰነ ሰው ደጋፊ፣ የተወሰነ ሰው ተቃዋሚ እዚህ መንደር፣ እዚህ አውራጃ የሚለው ነገር በፍጹም ያለንበትን ክፍለ ዘመን የማይመጥን ስለሆነ ይህ ወደ አዙሪት ፖለቲካ የሚያስገባ ስለሆነ በዘላቂነትም አማራን የሚያከስር ስለሆነ ለአማራ የሚያስብና ለአማራ የሚቆረቆር በሙሉ ከእንደዚህ አይነት ነገር መቆጠብ አለበት። አንድ የሆነውን የሚያስተሳስረውን አማራዊነት ወደፊት አምጥቶ በኢትዮጵያ ውስጥ ለሀገር መረጋጋትም አማራም እንደ ህዝብ አሁን የተለዩ መብትና ጥቅሞቹን እንዲያስከብር ማድረግ ነው ያለበት፣ እንጂ አሁን በስሜታዊነት የሚደረግ ነገር የለውም። ስሜታዊነቱም ለአማራ የሚጠቅመው አይደለም። አማራን የሚጠቅመው ተረጋግቶ በማሰብ ነገን የተሻለ የሚያደርግበትን መንገድ መፈለግ ነው የተሻለ የሚሆነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር እናመሰግናለን። ከአሜሪካ ድምጽ ሬዲዮ ጋር ነው ያላችሁት። በመደመጥ ላይ ያለው ደግሞ ጋቢና ቪኦኤ ነው። የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበር አረጋዊ በርሀ መቀሌ ላይ በተከናወነው የጀኔራል ሰዓረ መኮንንና ሜጀር ጀኔራል ገዛ ያበራ የቀብር ስነ ስርዓት ላይ ለመካፈል በተገኙበት የድብደባ ሙከራ እንደተደረገባቸውና ለአንድ ቀን በፖሊስ ታስረው እንደነበረ ተናግረዋል። የትግራይ ዲሞክራሲያዊ ትብብር ትዴት በአዲስ አበባ በሰጠው መግለጫ ላይ የፓርቲው ሌላ አመራር ደግሞ የግድያ ሙከራ ተደርጎባቸዋል ብሏል። ባለፈው ቅዳሜ ምሽት ሰኔ 15 ቀን 2011 ዓ ም የኢትዮጵያ መንግስት የመፈንቅለ መንግስት ሙከራ ነበር ባለው ጥቃት የተገደሉት የጦር ኃይሎች ጠቅላይ ታማዦር ሹም ጄኔራል ሰዓረ መኮንንና ጡረታ ላይ የነበሩት ሜጀር ጄኔራል ገዛኢ አበራ የቀብር ስነ ስርዓት በመቀሌ ከተማ መከናወኑ ይታወሳል። በዚህ የቀብር ስነ ስርዓት ላይ ለመካፈል የተገኙት የትግራይ ዴሞክራሲያዊ ትብብር ወይም ትዴት ሊቀመንበር አረጋዊ በርሀ ዛሬ በአዲስ አበባ በሚገኘው የፓርቲው ቢሮ ከአረና ትግራይ ለሉዓላዊነትና ዴሞክራሲ ፓርቲ ጋር በጋራ በሰጡት መግለጫ የድብደባ ሙከራ ተደርጎብናል ብለዋል። በቀብር ስነ ስርዓቱ ላይ የፖለቲካ ዘመቻና ለምርጫ የሚደረግ ዘመቻ አካሄድ የሚመስል አስነዋሪ ድርጊት ታዝበናል ያሉት የትዴት ሊቀመንበር ተፈጥሯል ያሉትንም ክስተት አብራርተዋል። ግን በእግራችን ወርደን በራፉ እስክንደርስ ድረስ ምንም አላጋጠመንም። በራፉ ላይ ግን ጩኸቱ በእኛ ላይ ደግሞ ወደ እኛ ዞረ። እኛን ሲያዩ ወደ እኛ ዞሩት። የተወሰኑ ቡድኖች ጀመሩት። ከዛ በኋላ ተጨማሪ ወጣቶች ናቸው፣ ጆይን አደረጓቸው። ፖሊሶች ወዲያው መጡ፣ ከበቡን። ከከበቡን በኋላ ድንጋይ መወርወር ጀመሩ። ድንጋዩ የሚያርፈው ፖሊሶቹ ላይ ነበር። እኛ ጋር ምንም አልደረሰም ጉዳት። ፖሊሶቹ ከበው ተከላክለውልናል። እዚህ ላይ የመቀሌ ፖሊሶች ለመሰግን ወዳለሁ በግብፅ ምክንያቱም እነሱ እየተሰበሩ እኛ ምንም አልሆንም። እኔ እንኳን የምመሰክረው አራት ጉዳት የተጎዱ ፖሊሶች አይቻለሁ ራሳቸው አንዱ ራሱ የተፈነከተ ሌሎቹ ከወገባቸው በታች በድንጋይ የተሰበሩ የሚያነክሱም አይቻለሁ። ስለዚህ በእኔ በኩል አራት ጉዳተኞች አይቻለሁ። ይሄ ከሆነ በኋላ ፖሊሶቹ ተጠናክረው በብዛት መጥተው እኛ ከለል አድርገው መኪና ወዳለበት ቦታ ወሰዱን። በኋላ ማለት ነው ከመኪናው እንደደረስ ተከታትለው መጡ። ወጣቶቹ የሆኑ የተወሰኑ ወጣቶች መኪና ላይም ድንጋይ መጣል ጀመሩ። ፖሊሶቹ በተጠቀና አከረ ሁኔታ ከመኪናው ጋር በመኪናው ከአካባቢው አወጡን። አውጥተው ወደ የመቀሌ ፖሊስ ጣቢያ መሀል የሚገኘው አክሱም ሆቴል አጠገብ ነው። እንዳየሁት፣ እዛ ወሰዱ። ከዚያ በኋላ የበረራ ሰዓት አስተካክለው ወደ አውሮፕላን ማረፊያ በፖሊስ እየተወሰዱ እንደነበር እንደሚያውቁ የተናገሩት የትዴት ሊቀመንበር አረጋዊ በርሀ፣ ወደ አውሮፕላን ማረፊያ ሲወስዳቸው በነበረው ፖሊስ ስልካቸውን ተነጥቀው መቀሌ አቅራቢያ ኩይሃ ውስጥ ወዳለ እስር ቤት እንደተወሰዱ ተናግረዋል። ኩይሃ ደርሰን በቀጥታ ወደ ፖሊስ ጣቢያ ወሰዱን። ፖሊሲያ ጣቢያ አንድ ከፍታ ቦታ ነው። እዛ አንድ ክፍል ውስጥ ይህን ከዚህ ግማሽ የሚሆን ክፍል ውስጥ ከተቱኝ፣ ቆለፉብኝ። በሱ ኋላ ሌላው ተጨማሪ እቃዎች ቁልፍ ምናምን ወሰዱ፣ ሰዓት ምናምን ወሰዱ። ምን እየሰራቸው ነው ብዬ ጥያቄ ባቀር የሚያውቁት ነገር የለም። እነሱ የታዘዙትን ነገር ነበር ሲሰሩ የነበሩ ማለት ነው። እኛ የምናውቀው ነገር የለም ምናምን አሉ። ከዛ በኋላ ቤቱ ማነው ክፍሉ ውስጥ አንዲት ወንበርና አንዲት ፍራሽ አመቱልኝ፣ ሌላ እቃ የለም። እሺ አልኩኝ። ምግብ እናምጣ ያሉ፣ አልፈልግም አልኳቸው፣ እንዳታመጡ አልፈልግም አልኳቸው። አደርኩ ጠዋት መጥተው አንኳኩተው አሁን መሄድ ትችላል አሉ። ወደ አራት ሰዓት ገደማ ማለት ነው። አዛዡ ጥሩ ሰው ነው። ምንም እንደምናውቀው አንዳንድ ግፍ መገፍተር ምናምን አልነበረበትም። ጥሩ አያያዝ ነው ያደረገልኝ። በሌላ የትግራይ ዴሞክራሲያዊ ፓርቲ አመራር ላይ ደግሞ የግድያ ሙከራ ተደርጓል ብለዋል የፓርቲው ሊቀመንበር አረጋዊ በርሀ። እንዲያውም የአመራር አባል ነው አቶ አማኑኤል የሚባል እሱን ፖሊሶች ተከታትለው ይዘው ወደ ጫካ ወስደው በሽጉጥ አስፈራርተው ጥለው፣ አራት ሆነው፣ አንድ ፖሊስ ዩኒፎርም የለበሰ ሶስት ሲቪል የለበሱ ወደ መሬት ጥለው አፍነው ይዘው መርዝ አጠጡት ግን የተወራጨ ሁሉም ብልቃጡ ወደ ሆዱ ሁሉም ሊገባ አልቻለም የገባው ግን ደም አስተፋው ሙቷል ብለውም ጥለውት ሂደው ይህን ያዩ ሰዎች ተከታትለው ወደ ሆስፒታል ወሰዱት አሁን ህክምና እያገኘ ነው ያለው ህይወቱ አላለፈም በህይወት አለ እንደሚሻለውም ሀኪሞቹ ተናግረዋል። በጋዜጣዊ መግለጫው ላይ የተገኙት የአረና ትግራይ ለሉዓላዊነትና ዴሞክራሲ ማዕከላዊ ኮሚቴ አባል አቶ መሐመድ ጃሃር የፓርቲያቸው ሊቀመንበር አብርሃ ደስታና የትዴት ሊቀመንበር አረጋዊ በረሃ ላይ ጉዳት ለማድረስ ታስቦ ነበር ብለዋል። በሁለቱ ፓርቲዎች አባላት ላይ ከዚህ በፊት የመግደል ሙከራ እንደተደረገና የተገደሉ አባላት እንዳሉን አቶ መሐመድ ተናግረዋል። ሁለቱ ፓርቲዎች ዛሬ በጋራ በሰጡት ጋዜጣዊ መግለጫ እነዚህ ተደጋጋሚ ድርጊቶች የተከበረውን የትግራይ ህዝብ መብት የሚረግጡ ስሙንም የሚያጎድፉ ተግባሮች ናቸው ብለዋል። በእነዚህ ጉዳዮች ላይ የፖሊስን ምላሽ ለማግኘት የአሜሪካ ድምፅ ሬዲዮ ወደ ትግራይ ክልል ፖሊስ ኮሚሽን ቢደውልም ስልካቸው አይነሳም። ምላሻቸውን እንዳገኘን የምናቀርብ ይሆናል። ዛሬ በጋራ ጋዜጣዊ መግለጫ የሰጡት የትግራይ ዴሞክራሲያዊ ትብብርና አረና ትግራይ ለሉዓላዊነትና ዴሞክራሲ በመጪው ሐምሌ ወር እንደሚዋሃዱም ገልጸዋል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ። አድማጮቻችን ወደ ዘገባዎቻችን እንመለሳለን። ከዚያ በፊት ግን የሙዚቃ ፍታ

አድማጮች የጀመርነውን ሙዚቃ ቆየት ብለን እንመለስበታለን። አሁን ግን ወደ መጨረሻው ዘገባ እናምራ። በደምቢዶሎ በተካሄደው ሰላማዊ ሰልፍ ጫካ ያለው ታጣቂ ቡድን ከመንግሥት ጋር ተደራድሮ ሰላም እንዲያወርድ ተጠየቀ። ሰላማዊ ሰልፉ የተካሄደው በሕብረተሰቡ ጥያቄ ነው ያሉት የዞኑ የገጠር ፖለቲካና ደረጃጀት ኃላፊ በጫካ ታጥቆ የሚንቀሳቀሱ በእርቀ ሰላም መንገድ እንዲገቡ ጥሪ አቅርበዋል። ናኮር መልካ ከነቀምቴ ቀጣዩን አድርሶናል። ትናንት በደንቢ ዶሎ የተጠራው ሰልፍ ላይ የተካፈሉት የከተማውና ሰዮ ወረዳ መንግስት ሰራተኞች የሀገር ሽማግሌዎች የሃይማኖት አባቶች ነጋዴዎች እና ሌሎችም መሆናቸውን ነው ከሰልፉ ተሳታፊዎች መካከል ወይዘሮ ኖሻ አየለ የተናገሩት ሰልፉ ላይ ስለተላለፉት መልእክቶችም ተከታዩም ብለዋል ሁሉም ህብረተሰብ በሰላም ገብቶ በሰላም ሰርቶ በሰላም ኦሮን እና ሀገሩን እንዲ በሀገር ውስጥ እንድኖር በስም ኦሮሞ ጫካ ውስጥ የምትቀመጡ እስካሁንም ለኦሮሞ ብላችሁ የአገሪቷን ጥያቄ ለአገሪቷ ልማት በአንድነት ድርሻችንን እንወጣ። አንድ ነን፣ ማንም ለማንም እንዳይጠቃ እኛ አንድ ሆነን በአባ ገዳዎች በኩል ያላችሁን ሀሳብና ያላችሁን ጥያቄ አቅርቡ። እኛም ተወያይተን ተቀምጠን ችግሩን እንፈታለን። በእኛ በኩል ያለው ጥሪ ከሁሉም በላይ እና እናንተ ገብታችሁ ጉልበት ሆነን አንድ ሆነን ለሀገሪቷ ለሀገሪቷ እድገት እንስራ ብለዋል። ሌላው የሰልፉ ተሳታፊ መመሪያ ስንሰይድ ሰላም በዞኑ እንዲወርድ መንግሥትና በኦሮሞ ሕዝብ ስም በጫካ የሚንቀሳቀሱ ማድረግ አለባቸው የሚሉትን አብራርተዋል። በተቻለ መጠን በማንኛውም መንገድ እነሱን በማነጋገር ሰላማዊ መንገድ ተመልሰው ከሕዝብ ጋር ሆነው በውይይት ችግሮች እንዲፈቱ እንጂ Ya kohun ne, için over. Jüptteki şimdi şu እንደገና ወይም ዶሚኖ ብከር ነው ኃላፊዎችን በፈለገ ሚስ ካቶ ማነጋገር እንደዛ ሲሆን እና ሰላም ደር ነው። እንግዲህ የህዝብ አስተያየት ይሄ ነው። ባለፈው አንድ ዓመት ውስጥ በሁለቱ መካከል በተካሄደ የተኩስ ልውውጥ ደረሰ ያሉትን ችግር ገልጸው፣ የመፋሰሱ ቀርቶ በእርቅና ድርድር ለህዝቡ ሰላም መስራት እንዳለባቸው ጥሪ አቅርበዋል። በዛ አካባቢ አሁን የመንግስት ወታደር እዛ ላይ ሄዶ ሰፈራ እነሱ ጫካዎች ስላቸው እዛ አካባቢ ያሉ ሰዎች አሁን ምንም መስራት አልቻ ያሉ ገበሬ ማረስ አልቻለም አካባቢ የለቀቀ ወደ ደምቢዶሎ ከተማ እየመጣ ነው አሁን ከዳዜዳ አካባቢ ብዙ ሰዎች እየገቡ ነው ወደ ደምቢዶሎ ቡና አካባቢ ነው በቡናም በእህልም ማረሱ ላይ ከፍተኛ ችግር ስለሆነ የተጎዳ ሆን ህዝቡ ነው ሰው ከአቅሙ በላይ ሆናለ ኑሮ ራሱ ይህ ችግር ሁሉ ሊሰር የሚችለው ሰላም ሲወርድ ነው ሁለቱ መካር በዚህ ላይ ችግር በማየት ህዝብ ብሎ የሚመጣው ዓመት ደግሞ የሚበላ ነገርም አይኖርም። ከፍተኛ ችግር ይገጥመናል፣ ይህ በሰላማዊ መንገድ ካልተፈታ ማለት ነው። የዞኑ ገጠር ፖለቲካና አደረጃጀት ኃላፊ አቶ ገመቹ በቀለ ሰልፉ በህብረተሰቡ ጥያቄ መሰረት መካሄዱን ገልጸው ተሳታፊዎቹ ያስተላለፉት መልዕክት ላይ ተከታዩም ብለዋል። ሰቆቃ ሞትና በኋላ እኛ በልማት ውስጥ ተሳታፊ መሆን አለብን። ራሳችንን በልማት ማበረታት አለብን። መጪ አመት የራብ ሊሆን ነው። ገበሬ በኋላ ረሰ ንግዱ ካልተነገደ፣ ገበያ ካልተሰራ ግልመታ ስለሚችል ከዚህ በኋላ እኛ ማቆም አለብን። ሰላም እንሻለን። ሰላም ፈላጊዎች ነን። ሰላሙን ደግሞ ለማድረግ ሰላማዊ ሰልፍ ወጥ እኛ ሰላም እንደምንፈልግ ነገር መግለጽ ስላለብን መንግስት ይርዳንና ሰላማችን ያስከብርልን ብለው ጥያቄ ያቀረቡት መንግስት እንደ መንግስትም ዶኖ ወስዶ ይህንን ሰላማዊ ሰልፍ እንዲያደርጉ ተደረገ። ያው ህዝብ ሰላማዊ ሰልፍ ወጥቶ ማለት የሚገባው ነገር ብለዋል። ከዚህ በኋላ ለሰላም ለኦሮሞ ህዝብ ብሎ ጫካ የገባ ካለ በሰላማዊ መንገድ መጥቶ በሰላማዊ መንገድ በይርቅ በሽማግሌዎች፣ በእምነት አባቶች በኩል ማለት እንዳለበት ነገር አቅርቧል። የዞኑ አስተዳዳሪም ይህንን አመስሮላቸዋል። አሁንም በሰላማዊ መንገድ የመሄዱ ጉዳይ ክፍት መሆኑን መረጋግጦላቸዋል። መንግስትም እንደ መንግስት ይሄንን በይርቅ እንደሚጨርስ ምንም ትርትር የሚያመለጡን ላበስሪ ይፈልጋለ ከዛ ውጭ በእነዚህ ሰበብ ደግሞ የራሳቸውን የግል ፍላጎታቸውን ለማሳቃት አብሮ የህዝብን ሰላም የሚደፈርሱ ይኖራሉ፣ ብለን ስለምናስብ ያንን ደግሞ ህዝቡ የራሱ የራሱ ለራሱ ስል ሰላሙን ማስከበር ስላለበት ከዚህ በኋላ ያንን ትከሻ የምንሸከምበት ትከሻ ስለሌለ መቆም አለበት የምለገር ነው። የህግ በላይነትን ማስከበር በተመለከተ የተነሳ ጥያቄንም አስመልክቶ ፖሊስ ጣቢያና ፍርድ ቤት የመሳሰሉ ተቋማት ቶሎ ወደ ስራ እንዲገቡ ይሆናል ብለዋል። መንግስት አሁንም ለእርቅና ድርድር ዝግጁ ነኝ ማለቱን ተከትሎ የሸማቂዎቹን አስተያየት ለመጠየቅ ለምዕራብ ዞን ቃል አቀባይ በተደጋጋሚ ያደረግኩት የስልክ ጥሪ መልስ አላገኘም። ከአሁን ቀደም የምዕራብ ዞን ሸማቂዎች መሪ ኩምሳ ዲሪባ በአፍሪካ መሰል ችግሮችን በመፍታት ልምድ ያለው እና ገለልተኛ አካል ከመንግስት ጋር ቢያደራድራቸው ለመነጋገር ፈቃደኛ መሆናቸውን ገልጸው እንደነበር ይታወሳል። በሌላ በኩል በላሉ ሀሳቢ ሸማቂዎቹን ለመቃወም መንግስት የጠራው ሰልፍ ላይ አንሳተፍም ያሉ ግለሰቦች ታሰሩ ሲሉ ስማቸው እንዲጠቀስ ያልፈለጉ ግለሰብ ተናገሩ። የዛሬ ጠዋቱን ሰልፍ የጠራው መንግስት ነው። የኦሮሞ ነጻነት ታዋጊዎችን ሽፍቶች ብሎ ህዝቡ እንዲቃወም ነው የተፈለገው። የከተማው ነዋሪ ሰልፉ ላይ መሳተፍ ስላልፈለገ አልተገኘም። ከዚህ ጋር ተያይዞ አባ ገዳ ታምሮ የሚባሉ ሰው ተይዘዋል። ምቹ ረጋሳ የሚባል በህብረት ስራ ማህበር ውስጥ የሚሰራ አቶ ክፍሉ መርዳሳ የሚባሉ ግለሰብም እንዲሁ ታስረዋል። ክፍሉ መርዳሳ ናምንጀ ሆስፒታል ይላል። የወረዳው አስተዳዳሪ አቶ አማረተገኝ እሱን ለማጣራት ስልክ ደውዬ በአካል ካልሆነ በስልክ መልስ ለመስጠት እንደሚቸገሩ ተናግረዋል። ስማቸውን እንዳይጠቀስ የጠየቁ የወረዳው ጽሕፈት ቤት ሰራተኛ እንዳሉት ከሆነ ለዛሬ ጠዋት ተጠርቶ የነበረው ሰልፍ መቅረቱንና ጥቂት ሰዎች መታሰራቸውንም ጠቅሰው ለምን እንደታሰሩ ግን አላውቅም ብለዋል። ለቪኦኤ ናኮር መልካ፣ ነቀምት። አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ፣ እናመሰግናለን። ያስተናገድኳችሁ ሀብታሙ ስዩም ነኝ። የዛሬ የድምፅ መሐንዲሳችን ደግሞ ሞክቢል ያቤሮ ነው። አስተያየት ቢኖራችሁ በቪኦኤ አምሃሪክ የፌስቡክ ገጻችን፣ እንዲሁም ደግሞ ሃሽታግ ጋቢና ቪኦኤን በመጠቀም ደግሞ ትዊተር ላይ ልታገኙ ትችላላችሁ። የሰላም ምሽት ይሁንላችሁ። ደናደሩ